የኢትዮጵያ ሰብአዊ መብቶች ኮሚሽን አርብ ጥቅምት 15 ቀን 2017 ዓም በግጭት አካባቢ የሚገኙ ሴቶችና ተማሪዎች ላይ እየደረሰ ነው ያለውን የመብቶች ጥሰት አስመልክቶ ስላወጣው ሪፖርት ማብራሪያ የሰጡን የኮሚሽኑ የሴቶች ሕጻናት፣ አካል ጉዳተኞችና አረጋውያን መብቶች ኮሚሽነር እርግበ ገብረ ሐዋርያ በግጭት በተፈጥሮ አደጋና በጸጥታ ስጋት ምክንያት ከ አምስት ሺህ በላይ ትምህርት ቤቶች መዘጋታቸውን ተናግረዋል። ጥናቱ ከሰኔ 2016 ዓ ም እስከ ሐምሌ 2016 ዓ.ም ከስምንት ክልሎች መሰብሰቡን የተናገሩት ኮሚሽነር እርግበ አማራንና ኦሮሚያን ጨምሮ ትምህርት ቤቶች ከተዘጉባቸው ስምንት ክልሎች ውስጥ ከአራት ሺህ የሚበልጡት ትምህርት ቤቶች በአማራ ክልል ውስጥ እንደሚገኙ አስረድተዋል። በርካታ ትምህርት ቤቶች ተዘግተዋል። የተዘጉባቸው ምክንያቶች አንደኛ ግጭት ነው። የተፈጥሮ አደጋዎች አለ። በአማራ ክልል ግጭት ጦርነት ላይ ነው ያለነው። በኦሮሚያ ክልል በተለያዩ ቦታዎችም እንደዚሁ። ከግጭት አውድ ውጭ ባሉት ደግሞ ለመመራ ይችላል። የደመወዝ ጉዳይ በመቋረጡ ምክንያት አንዳንድ ቦታዎች ላይም ስጋት ስላለባቸው ወደ ትምህርት ቤት አይሄዱም። ተማሪዎችም እንደዚሁ የጸጥታ ስጋት ስላለባቸው አንጻራዊ ሰላም እንኳን ያለባቸው ቦታዎች ላይ ትንንሽ ነገሮች በየጊዜው ስለሚመጡ ሴት መምህራን ሁሉ ለጥቃት ተጋላጭ ስለሆኑ ሄደው የማስተማር ስራ የመስራታቸው ነገር ይቀንሳል። በዛ ምክንያት በሀገራችን በተለያዩ አካባቢዎች በተለይ ግጭት ባለባቸው አካባቢዎች ትምህርት ቤቶች ተዘግተዋል። ተማሪዎች ከትምህርት ውጭ ሆነዋል ማለት ነው። ያ ማለት የትምህርት መብታቸው ተጥሷል። በትምህርት ቤቶቹ መዘጋት ምክንያት በርካታ ህጻናትና ሴቶች ለፍልሰትና ለሰብአዊ መብቶች ጥሰት ተጋላጭ መሆናቸውንም ገልጸዋል። ሌሎች መብቶቻቸው እንዲጣሱ ሆኗል። ለምሳሌ ለጉልበት ብዝበዛ ይዳረጋሉ። ምክንያቱም ከትምህርት ቤት ውጭ ሲሆኑ የኢኮኖሚ ሁኔታ ስላለ ሰርተው ቤተሰቦቻቸውንም የማስተዳደር ጫና ሁሉ ሊወድቅባቸው ይችላል። አማራጭም ከማውጣት ወደዛ ይሄዳሉ። ቤተሰቦቻቸው ካልተማሩ ሄደው ሰርተው ገንዘብ እንዲያመጡላቸው ያደርጓቸዋል። ወይንም በሀገር ውስጥ ትራፊኪንግ የምንለው ሁኔታ ህገወጥ ዝውውር ወደ ሌላ ቦታ ሄደው ስራ ፍለጋ እንዲሰደዱ ወደ ሌሎች ቦታዎች ማይግሬት እንዲያደርጉ ምክንያት ሲሆኑ ሴት ህጻናት ደግሞ ሲሆኑ ያለ ዕድሜ ጋብቻ የተጋለጡ ነው። እኛ ባለን መረጃ መሰረት ትምህርት ቤት ካልሆኑ ሌላው አማራጭ ተድረው ራሳቸውን የሚችሉበት አንድ መንገድ ሆኖ እንዲታይ ይሆናል። ሌላው እንግዲህ ለሱ ለሌላም ነገር ምክንያቱም ትምህርት ቤት በዚህ ሰዓት ህጻናት ህጻንነታቸው ትምህርት ቤት ነው የሚያሳልፉበት ቦታ፣ ከዛ ውጭ ከሆኑ ለብዙ ነገሮች ተጋላጭ መሆናቸው አይቀርም እና በዛ ላይ ደግሞ በሚመጣ የሚያመጣው ትውልድ ላይ ትልቅ ትልቅ ክፍተት የሚያመጣ ነው። በአማራ ክልላዊ መንግስት በምክትል ርዕሰ መስተዳደር ማዕረግ የክልሉ ማህበራዊ ዘርፍ አስተባባሪ እና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እስከ መስከረም ስምንት ቀን ሁለት ሺ አስራ ሰባት አመተ ምህረት በክልሉ መመዝገብ ከነበረባቸው ሰባት ሚሊዮን ተማሪዎች መመዝገብ የተቻለው ሁለት ሚሊዮን ሁለት መቶ ዘጠና አምስት ሺ አንድ መቶ አምሳ ተማሪዎችን ብቻ መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ ላይ አስፍረዋል። ከሰላሳ ሁለት ፐርሰንት ያልዘለለ የተማሪ ቁጥር ነው ያስመዘገብ ነው ማለት የተወሰነ ጊዜ ካየን በኋላ ሌላ ዙርና ሌላ የአሰራር መቀየስን ጭምር የሚጠይቅ ነው የሚሆነው ማለት ነው። በተለይ ደግሞ ከፍተኛ የተማሪ ቁጥር እንዳላቸው በሚታመንባቸው ሰሜን ምዕራብና ምስራቅ ጎጃም ዞኖች፣ ደቡብ ጎንደርና ከፊል አዊ ብሔረሰብ አስተዳደር የተማሪ ምዝገባው ዝቅተኛ መሆኑን አስረድተዋል። በሰሜን ምዕራብና ምስራቅ ጎጃም ዞኖች ደግሞ አስር በመቶ እንኳ ምዝገባ ማካሄድ አለመቻሉን አንስተዋል። ከ2015 ዓ ም ጀምሮ በአማራ ክልል በቀጠለው ግጭት ምክንያት የተባባሰው ወሲባዊ ና ጾታዊ ጥቃት የኢትዮጵያ ሰብአዊ መብቶች ኮሚሽንን እንደሚያሳስበው ኮሚሽነር እርግበህ አያይዘው ገልጸዋል። ከሐምሌ ወር 2016 ዓ ም እስከ ጥቅምት ወር 2016 ዓ ም በአማራ ክልል ያለውን በአብነት ያነሳው የኮሚሽኑ ሪፖርት በትንሹ ሁለት መቶ ያስገድዶ መደፈር ተጎጂዎች መመዝገባቸውን ጠቁሟል። የተጎጂዎቹ ቁጥር ከዚህ በላይ ሊሆን እንደሚችል ያስታውቁት ኮሚሽነር እርግበህ ዝርዝር ጥናቶችን ለማድረግ በአካባቢው ያለው የጸጥታ ችግር እንቅፋት እንደሆነባቸው አብራርተዋል። ግጭት ባለባቸው ቦታዎች እኛም እንግዲህ የራሳችን የሆነ የሴኪሪቲ አፓራተስ የለንም። ስለዚህ ባለው ሴኪሪቲ አፓራተስ ስር ስለሆነ የምንንቀሳቀሰው በተለያዩ ቦታዎች ክትትል ለማድረግ የሰብአዊ መብቶች ክትትል ምርመራ ለማድረግ እንቸገራለን። የጸጥታ ችግር ባለባቸው ቦታዎች ምክንያቱም ከለላ ሊኖረን ጸጥታ ሁኔታው ሊስተካከል ይገባል። እኛ ደግሞ ያንን አናደርግም። ባለው ሁኔታ በሚፈቅድልን ልክ ነው የምንሄደው። ስለዚህ በአማራ ክልል ተዘዋውረን ያለውን ሁኔታ ክትትል ለማድረግ ምርመራ ለማድረግ አልቻልንም። ይሄ አሃዝ መሬት ላይ ያለውን ያሳያል ብለንም አናስብም። እያጋጠሙ ያሉትን የሰብአዊ መብቶች ጥሰት የሚመለከታቸው ዓለም አቀፍ አካላት እንዲያውቁት እየተደረገ መሆኑንም ኮሚሽነር እርግበህ ጠቁመዋል። እንደ አንድ ብሔራዊ ሰብአዊ መብቶች ተቋም ከሌሎች ሰብአዊ መብት ተቋማት ከእነሱ ጋር ያለን ግንኙነት አለ በየዘርፉ ሪፖርቶችም እናቀርባለን ለአፍሪካ ኮሚሽን ለምሳሌ በየጊዜው በስብሰባዎች እየተገኘን የሰብአዊ መብት ሁኔታ በኢትዮጵያ ምን ይመስላል የሚለውን እናቀርባለን በአለም አቀፉም እንደዚሁ ለምሳሌ በቅርቡ የህጻናት መብቶች ላይ ኢትዮጵያ ያስገባችው ሪፖርት አለ የአፈጻጸም ሪፖርት የህጻናት መብቶች ኮንቬንሽን ላይ እዛ ላይ የእኛ ሪፖርት ደግሞ ያንን ኮምፕሊመንት እንዲያደርግ ብለን ለአለም አቀፉ ህጻናት ኮንቬንሽን ኮሚቴ ያቀረብነዋለን የአማራ ክልል ከፍተኛ ትምህርት ተቋማት ፎረም ከሌሎች ባለ ድርሻ አካላት ጋር በመሆን ሰሞ መሆኑን ይፋ ባደረጉት የሰብአዊ ምላሽ ስልት ጥናት ላይ በክልሉ እስከ መስከረም 15 ቀን 2017 ዓ.ም ባሉት ጊዜያት ከ5000 በላይ የሚገመቱ ሰዎች ወሲባዊና ጾታዊ ጥቃት ደርሶባቸው በህክምና ተቋማት ክትትል ማድረጋቸውን አስታውቆ ነበር። ችግሩ ካስከተለው ዘርፈ ብዙ ጉዳት አንጻር በጥናቱ ላይ የተመላከተው ቁጥር የተወሰኑ ማሳያዎች መሆናቸውን አስረድቶ በጤና አገልግሎት እጦት ምክንያትና በአካባቢው ባለው ባህላዊ ተጽዕኖ በርካቶች ይፋ አለመውጣታቸውን አብራርተዋል። በተጠቀሱት ስጋቶችና ደረሱ በተባሉት ችግሮች ዙሪያ የፌዴራሉን መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰት ሁሉን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንቀርባለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ